ሰላም ለቀራ ንብትኪ ደመ ናተብካ ይለ ኮና አመ አይመመ ወልድኪ ቅናጠቅያፋ ውሃና ማርያም ድንግል ለባሴተ ንጽህ ወቅድስና አስምኒ ነገረ ጽድቅ ዘያስተፊስሊና ዘላይ ቤት ህሊና ከማስተፍሳኪ ጥቀ ዘመላክ ዜና